የኢትዮጵያ መንግስት በጥር ወር 2022 ዓመተ ምህረት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳህኖም የሀገሪቱ ፓርላማ በአሸባሪነት ለፈረጀው ህወሓት የገንዘብ ድጋፍ በማሰባሰብ እና በሀገር ውስጥ ጉዳይ ጣልቃ በመግባት ከሶ መግለጫ ያወጣ ሲሆን ጉዳዩ እንዲመረመርለትም ለዓለም የጤና ድርጅት ጥያቄ አቅርቧል። ዶክተር ቴድሮስ አዳህኖም ግን ቀደም ሲል ከማንም ጋር አለመወገናቸውንና እርሳቸው የቆሙት ከሰላም ጎን መሆኑን ተናግረዋል። ዳይሬክተሩ ትግራይ ክልል ውስጥ ደርሰዋል ባሏቸው ጉዳዮች ላይ በተደጋጋሚ አስተያየት ሲሰጡ ታይተዋል። ጉዳዩን በቅርበት የሚከታተሉት በአንድ በኩል የመንግስትን ሀሳብ ከሚደግፉ በሌላ ደግሞ ዋና ዳይሬክተሩ ስራቸውን እየሰሩ ነው የሚሉ ሰዎችን ጋብዘናል። ከዚህ በተጨማሪም ዓለም አቀፍ ተቋማት ውስጥ ያለው የስነ ምግባር ሕግ ምን ይመስላል፣ ይሄ የኢትዮጵያ ወቀሳና አቤቱታስ ምን ያስከትላል ስንል የህግ ባለሙያና በመንግስታቱ ድርጅት ውስጥ ከሰላሳ አመታት በላይ የሰሩ ባለሙያ ጋብዘናል። ኤደን ገርመው በዚህ ዙሪያ ያሰናዳችው ዘገባ እንደሚከተለው ይቀርባል። የአለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ እንደ አውሮፓውያን አቆጣጠር በ2017 ዓ.ም የድርጅቱ ዋና ኃላፊ ተደርገው ሲሾሙ ምንም እንኳን አንዳንድ ተቃውሞዎች ቢሰሙም ሀገራቸው ኢትዮጵያ ግን በውሳኔው ደስተኛ ነበረች። በተለይም ዶክተር ቴድሮስ ኢትዮጵያዊ ብቻ ሳይሆን የመጀመሪያው ጥቁር የአለም የጤና ድርጅት መሪ መሆናቸውን ሁኔታውን ለየት ያደረገው ነበር። ይሁንና በህዳር 2020 ዓመተ ምህረት በህወሀት ኃይሎችና በኢትዮጵያ መንግስት መካከል ጦርነት ከተጀመረ በኋላ የኢትዮጵያ መንግስትን ከሚደግፉ አካላትና ከመንግስት ከራሱ ኢመደበኛ በሆነ መንገድ ዳይሬክተሩ በፖለቲካ ጣልቃ ገብነት መንግስት በሽብርተኝነት ለፈረጀው ህወሀት በማድላት ሲወቀሱ ቆይቷል። ቆየት ብሎም እንደ ኤሮፓያን አቆጣጠር በጥር 2022 ዓ ም ኢትዮጵያ እኚህን መሪ በሥነ ምግባር ጥሰት በመክሰስ ለተባበሩት መንግስታት ድርጅት በኩል እንዲመረመሩላት ጥያቄ አቅርባለች። ይህ በእንዲህ እንዳለ ታዲያ እሳቸው ከእውነት ጎን የቆሙና ስራቸውን እየሰሩ ያሉ በትግራይ ላሉ ህዝቦች የሰብአዊ ድጋፍ እንዲደርስ ጥሪ በማቅረባቸው ብቻ በእሳቸው ላይ የሐሰት ውንጀላዎች እየቀረቡ ነው ሲሉ የሚከራከሩም አሉ። የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ያስገባው የቅሪታ ደብዳቤን ተከትሎም የትግራይ ዋይ ፍትህና ደህንነት ወይም ሴኪሪቲን ጀስቲስ ፎር ቲግራያንስ የተሰኘው ተቋም እንደ ኤሮፓን አቆጣጠር በጥር 28 2022 ዓ.ም ለዓለም የጤና ድርጅት የስራ አስፈጻሚ ቦርድ የኢትዮጵያ ፌዴራል መንግስትና አጋሮቹ በትግራይ ህዝብ ላይ ከበባ በመፈጸም እያደረሱ ነው ያሉትን ጥቃትና በደል ከዘረዘሩ በኋላ ይሄ በዶክተር ቴድሮስ አድሃኖም ላይ የተነሳው ክስም የዚሁ ዘመቻ አካል ነው ብለዋል። ይህን ጉዳይ በትኩረት የሚከታተሉ ከሁለቱም ወገን ሀሳባቸውን የሰነዘሩ ባለሙያ ሰዎችን ጋብዘናል። ለሁለቱም በመጀመሪያ ያነሳንላቸው ጥያቄ ታዲያ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ መንግስትና በህወሀት ኃይሎች መካከል እየተካሄደ ባለው ጦርነትና በተፈጠረው ሰብዓዊ ቀውስ ላይ ወገንተኝነት አሳይተዋል ብለው ያምናሉን የሚል ነበር። በዴንቨር ኮሎራዶ ነዋሪ የሆኑት ዲያቆን ዮሴፍ ተፈሪ የኢትዮጵያውያን አሜሪካውያን የዜጎች ምክር ቤት ወይም ሲቪክ ካውንስል ሊቀመንበር ናቸው። እስካሁን ባየናቸው፣ ባገኘናቸው መረጃዎች እና በሚታዩት ተጨባጭ ሆኖ በተለይ ተባበሩት መንግስታት በአጠቃላይ በኢትዮጵያ ያለ የያዘውን ሂደት ስናይ ይሄን ሁሉ ነገር አይቶ መዝግቦ እኚህ ሰው ምንም አይነት አስተዋጽኦ የላቸውም ብሎ ለመገመጥ በጣም ለህሊናም የሚያስቸግር ነው። በሌላ በኩል ደግሞ ይህንኑ ጥያቄ ደግመን ጠይቀናል። በፍጹም የኔ አስተያየት ከዚህ የራቀ ነው። አንደኛ ማስረጃም የለም። ዶክተር ቴዎድሮስ በሙያቸው እና በብቃታቸው ተመርጠው የዛሬ አምስት ዓመት የዓለም የጤና ድርጅት ኃላፊ እንዲሆኑ ተመርጠዋል። የመረጣቸውም የዓለም መንግስታት ናቸው። ብዙ ተቃውሞ ነበረ። ያኔ ወደዚህ ሲመጣ ተቃውሞ ደግሞ ከኢትዮጵያውያን በኩል ነው። ለምን እንደሆነ ያ ጊዜ ግራ ገብቶኝ ነበረ። አሁንም ግራ እየገባኝ ነው ያለው በዚሁ በዩናይትድ ስቴትስ ነዋሪነታቸውን ያደረጉት የማህበረሰብ ጤና ሳይንስና የቴክኖሎጂ ባለሙያ ሲሆኑ ከአርባ ሁለት አመት በላይ በማህበረሰብ ጤና ሳይንስ ለመንግስትና ለተለያዩ ተቋማት የማማከር አገልግሎት እየሰጠ የሚገኘው አውቶሜትድ ሜትድ የጤና ስርዓት ዋና ስራ አስፈጻሚና ፕሬዚዳንት ሲሆኑ እንዲሁም ይህንን ጉዳይ ትኩረት ሰጥተው የሚከታተሉ ግለሰብ ናቸው። ሁለቱም እንግዶች ለሰጡት መልስ የራሳቸውን ምክንያትና ማብራሪያ ሰጥተዋል። ዲያቆን ዮሴፍ ተፈሪ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የድርጅታቸውን ስነ ምግባር ባለማክበር በኢትዮጵያ ሀገራዊ ጉዳይ ላይ ከልክ በላይ እጃቸውን በመስደድ ጣልቃ በመግባት የስነ ምግባር ግድፈት የፈጸሙ ሰው ናቸው ይላሉ። አንድ ዜጋ አገሩ አክብሮ መልምሎ ይመረጥልኝ ብሎ በዚህ መንግስት ተቋም ውስጥ በሚገባበት ጊዜ እንኳን በዛ አይነት ኃላፍነት ላይ ያለ ግለሰብ ይቅርና ከታች እንደ ተራ ሰራተኛ ሆ እንኳን የማይታጠፍ የማይታረም ሕግ አለ። ይሄ ሕግ በአንድ ሀገር ጉዳይ ውስጥ እጅና ለማስገባት በተቻለ መጠን ሚዛናዊ በሆነ ገለልተኛ በሆነ መንገድ አገልግሎትን የማበርከት የማይሻር ህግ ያለበት በመሆኑ። ምክንያቱም እጁ ረጅም፣ ተደማጭነቱ ሰፊ፣ ጠንቁ ደግሞ በዛ ስም የመጣ ነገር ሁሉ ብዙዎችን ሊያናጋ የሚችል መንግስትን ሊያናጋ የሚችል በመሆኑ ከአንድ አገር የውስጥ ጉዳይ ውስጥ በእርግጥ ምኝ ሰው ሲሉ ጀምሮ ገና በወጣትነት እድሜ ትሽቸው ከትምህርት ቤት ተመርቀው እንደወጡ የህወሓትን እንደተቀላቀሉ የዛ የህወሓት አባል እንደሆኑ አለም ያውቀዋል፣ እኛም እናውቃለን። ነገር ግን ያንን ኃላፊነት በሚቀበሉበት ጊዜ አገርን መንግስትን ክደው ያንን ድርጅት የማገልገል ወይም የመወከል ምንም ስልጣን የላቸውም። የተደረገው ነገር በሙሉ በተለይ ይህ አሁን ያለው ጦርነት ከተጀመረ ሰዓት ጀምሮ የታየው በጣም ከፍተኛ የሆነ የእሳቸው አድሏዊነት ህወሓትን ደግፈው ኢትዮጵያን የመክሰስ የኢትዮጵያን መንግስትን ማሳጣት ብዙ ብዙ ምዕራፍ ስራዎች የሰሩ በመሆናቸው ትልቁን ሚና ተጫወተ ግለሰብ ወጥቶ ይጠራ ቢባል እኚህ ዶክተር ቴዎድሮስ አድሓኖም እንደሚሆኑ የሆኑ በአእምሮ ውስጥ ምንም አይነት ጥርጥር የለኝም። ይህንን ሀሳብ ታዲያ ዶክተር ሙሴ ሀረጋዊ አይቀበሉትም። ዶክተር ቴድሮስ በተደጋጋሚ ከሰላም ወገን መሆናቸውን በደብዳቤ ጭምር አስታውቀዋል ይላሉ። እንደው በደፈናው ይህን መሰል ክሶችም ትግራዋይ በመሆናቸው ብቻ የሚነሱ ናቸው ይላሉ። እኒህ ሰውዬ ወደዚህ ቦታ ሲመጡ ሲመረጡ በፊት ባሳዩት የስራ ብቃት ከትግራይ የረጅኑ የክልሉ የጤና ኃላፊ ከመሆን በዛ ባሳዩት የስራ ውጤት የመላ ኢትዮጵያ የጤና ሚኒስትር እንዲሆኑ ተመረጡ። ያም በትግራይ ክልል ያሳዩትን ውጤት ይህንን ሪፕሊኬት አድርገው በሌላውም ክፍል የኢትዮጵያ ክፍል ያ ኮፒ እንዲደረግ እና ስራ ላይ እንዲውል ያደረጉና በዚህም እውቅና ያገኙ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እውቅና አግኝተው ይህንኑ ስራቸው እዚህ ቦታ ደርሷቸዋል እና ገለልተኝነት፣ ወገንተኝነት አሳዩት የሚባለው ነገር እኔ አልገባኝም። ዶክተር ቴዎድሮስ በተለያየ ጊዜ እኔ እንደተገነዘብኩት እኔ ሰላምን ነው የምመርጠው ሁሉም ወገን ሰላምን እንዲመር የሚል ጥሪ እያስተላለፉ እንደነበረ አውቃለሁ። በዚህም የዓለም መንግስታት እያስተላለፉት የነበረ ጥሪ ከዚያ የተለየ አይደለም። የሴክረተሪ ጀነራል ኦፍ ዩናይትድ ኔሽን አንቶኒ ጉተረስ ይህንኑ ጥሪ ያውም ከዚህ በበለጠ ደግሞ ደጋግመው ይህን መልእክት ሲያስተላልፉ ነበረ። የአሜሪካን አምባሳደር የዩናይትድ ኔሽን አምባሳደር የሆኑት ሊንዳ ግሪንፊልድም ይህንኑ መልዕክት ሲያስተላልፉ ነበረ። የአውሮፓ ህብረት መሪዎችን እና የእያንዳንዱ ሀገር መሪዎችን ይህንኑ ጥሪ ሲያስተላልፉ ነበረ። እነ ፖፕ ፍራንሲስ ሳይቀር ነገሩ ተረድተዋቸው ይህንኑ ጥሪ ሲያስተላልፉ ነበረ እና የዶክተር ቴዎድሮስ ጥሪ ከዚህ የተለየ ምኑ ላይ ኢትዮጵያዊ ከመሆናቸው ትግራዋይ ከመሆናቸው ሌላ እሳቸው የተለየ መልዕክት ያስተላልፉት ምናል ሰላም እንዲወርድ እርቅ እንዲወርድ፣ እነዚህ በችግር የምግብ እጥረት ባለበት ምግብ እንዲደርስ፣ የጤና አገልግሎትም እንዲያገኝ ከማስተላለፍ በላይ ሌላ ያሉት ነገር የለምና ስራቸውን ነው የሰሩት እንጂ ለወገንተኝነት የሚል ነገር እኔ በፍጹም ለእኔ አልታየም። ለመሆኑ የዓለም አቀፍ ተቋማት የሥነ ምግባር ደንብ ምን ይላል፣ ምንስ ይመስላል የሚለውን እንዲያስረዱን ባለሙያ ጋብዘናል። እንግዳችን ዓለም አቀፍ የህግ ባለሙያ ሲሆኑ ባይሳ ዋቅበያ ይሰኛሉ። ላለፉት ሰላሳ ዓመታት በተባበሩት መንግስታት ድርጅት ውስጥ በተለያዩ ሀገራት በተለያዩ የኃላፊነት ደረጃዎች አገልግለዋል። በአሁን ሰዓት በጡረታ ላይ ይገኛሉ። አቶ ባይሳ የዓለም አቀፍ ተቋማት የስነ ምግባር ደንብ ላይ አስተያየትና ማብራሪያ በመስጠት ይታወቃሉ። አቶ ባይሳ በተባበሩት መንግስታት ድርጅት ውስጥ ስላለው የስነ ምግባር ህግ ከመነጋገራችን በፊት ስለ ሰራተኞቹ መብትና ኃላፊነት እንዲሁም ቅጥር ያብራራሉ። የተባበሩት መንግስታት ድርጅት ሰራተኞች ዋና ጸሐፊውን ከዛ ውስጥ ካስወጣን በሁለት ደረጃ ይመደባሉ። እነሱም ፕሮፌሽነልና ዳይሬክተሬት ሌቭል ካቴጎራይዝ ያደረጉና በፕሮፌሽናልና በዳይሬክተሬት ሌቭል የሚሰሩ ሰዎች በሙያቸው አገልግለው በየጊዜው ተሾመው እያደጉ ዳይሬክተር ሌቭል ደርሰው እና የሚሰናበቱ ሰዎች ናቸው። ከዛ በላይ ረዳት ዋና ጸሐፊና ምክትል ዋና ጸሐፊ የሚባሉ ካቴጎሪዎች አሉ። በዚህ ደረጃ የሚመደቡት የዩኤንዲፒ ኃላፊ፣ የደብሊውኤችኦ ኃላፊ፣ የዩኤንኤችሲአር ኃላፊ፣ እነዚህ እነዚዎች ናቸው። እና የሚለያቸው ምንድን ነው? አንድ የግድ ነገር እነዚህ ሁለቱ አሲስታንት ሴክሬታሪ ጀኔራል እና አንደር ሴክሬታሪ ጄኔራል የሚባሉት ልክ እንደ ሴክሬታሪ ጀኔራሉ ስራቸውን በተመለከተ የፈለገውን ነገር ቢሰሩ አይከሰሱም። በወንጀል በሚሰሩበት ሀገር ማለት ነው። ሌላ ዲፕሎማቲክ፣ ለምሳሌ ወንጀል ቢሰሩ በአገራዊ ህግ ይቀጣሉ። በፊት ሀገሪን በወንጀል ህግ ሊጠየቁ ይችላሉ። እነዚህ ረዳት ዋና ጸሐፊና ምክትል ዋና ጸሐፊዎች ግን ዲፕሎማቶች ስለሆኑ በዛ ደረጃ አይከሰሱም። ስለዚህ ያለው ልዩነት ይህ። ከሴክሬታሪ ጀኔራሉ ውጪ ሁሉንም ምክትል ዋና ጸሐፊውንም፣ ረዳት ዋና ጸሐፊውንም ጀምሮ እስከታች እስከ ሾፌር ድረስ ሁሉንም በእኩልነት የሚያይና የሚገዛ ህግና ደንብ አለ። በዚህ ህግና ደንብ ውስጥ እያንዳንዱ የተባበሩት መንግስታት ድርጅት ሰራተኛ ማክበር ያለበት አለ። ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት አባል ሀገራት በቻርተር ውስጥ ያሰፈሩትን መሪሃቸውን በተግባር ለማዋል ነው የሚቀጠሩት። ይህ ምንድን ነው? የአንድ ሀገር ጥቅም ሳይሆን አለም አቀፋዊ ሰላም፣ ፍትህነት፣ እኩልነት የሰው ልጅ እኩልነት ማለት ነው እና የሰው ልጆችን መፍታ ለመጣት ለማረጋገጥ የሚደረገውን እንቅስቃሴ የሚያስረዳ መሪ በተግባር ለማዋል ይቀጠራሉ። ስለዚህ ሲቀጠሩ ይዞት የሚዞረው ፓስፖርት እንኳ የአገሬው ፓስፖርት ሳሆን የተባበሩት መንግስታት ድርጅት የሚሰጠው የስራ ፓስፖርት ነው። በዛ ፓስፖርት ላይ ዜግነት የለም። ይዘት የሚዞሩ ፓስፖርት እና ማንነታቸው ግን የተባበሩት መንግስታት ድርጅት ሰራተኞች እንጂ የመጡበት አገር ዜግነት ሰራተኞች አይደሉም። ከዚህ በመነሳት በዓለም አቀፍ ተቋማት ውስጥ የሚሰሩ ባለሙያዎች በሕጉ መሰረት ለሾማቸው ሀገር የተለየ ኃላፊነት ባይኖርባቸውም አብዛኞቹ ሹመቶች ግን ፖለቲካዊ ናቸው ይላሉ። በመሰረቱ ምንድን ነው የሚደረገው መሰለሽ፣ አንድ የተባበሩት መንግስታት ድርጅት ባለስልጣን ሲሾም በተቻለ መጠን በአገሩ ውስጥ እንዳይሾም ነው የሚደረገው። ይህ ምንድን ነው ግጭትን ለማንሳ ነው ምናልባት የተባበሩት መንግስታትን አላ የተሾሙበት አገር እንደ ዜጋ ጫና እንዳደርስባቸው እና ተሸዋሙም ደግሞ ጭነቱ እንዳይሰማው ለማድረግ ነው ዋናው ነገር ከዜግነት አገራቸው ጋር ኦፊሻሊ ከሚታወቀው የስራ ግንኙነት ውጪ ምንም አይነት የፖለቲካ ግንኙነት ሊያደርጉ አይችሉም ይሄ እንግዲህ ምንድነው እንደ ወንጀለኛ ህግ ተጽፎ ይሄን ካርክ እንዴት ይቀጣል የሚል የለውም የተባበሩት መንግስታት ድርጅት ሰራተኞቹ ደንብና ግን ማድረግ አይችሉም። በመሰረቱ ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት የፖለቲካ ድርጅት ስለሆነ፣ በተለይም ደግሞ በዳይሬክተር ጄኔራል የበላይ የሚሾሙ ሰዎች እነዚህ በሙያቸው የተቀጠሩ ሳይሆን በፖለቲካ የተቀጠሩ ስለሆኑ ትንሽ የተወሳሰበ ነው የእነሱ ፖዚሽን። ምክንያቱም በስልጅ ውስጥ በሙያቸው ታውቆ አድገው አይደለም በፖለቲካ ሂደት ውስጥ ስልጣን ላይ ያለው መንግስት እነዚህ ሰዎች እንዲሾሙላቸው ዋና ፀሐፊውን ይጠይቃል። በሆነ ምክንያት እንዶ ሀገራችን ቦታ አልተሰጣትም። በተለያዩ ምክንያት ያሾማሉ፣ ወይም ደግሞ ዋና ፀሐፊው ራሱ በወዳጅነት በሚያቆሰው ምክንያት የፈለገውን ሰው መርጦ ረዳት ዋና ፀሐፊ እና ምክትል ዋና ፀሐፊ አድርጎ ሊሾም ይችላል። ግን እነዚህ ዳይሬክተሮች በተባበሩት መንግስታት ድርጅት ምንም በሙያቸው ታውቀው ወይም ደግሞ ከመጡበት ሀገር ተወዳድረው አሸንፈው ይመጡ ባይሆንም እነዚህ በመንግስት ብርታት ተሹመው መንግስት ሎቢ አርጎላቸው ዓለም ላይ እየዞረ የኔን ካንዲዴት የኔን እዚህ እጩ ተመራጭ ደግፉልኝ እያለ በየሀገሩ እየዞረ እየሰበከ አንዱን ኢትዮጵያን የሚያስቀጥረው ምክንያት አለው። ይሁን እንጂ የተባበሩት መንግስታት ድርጅት አመራሮች ለአንድ ሀገር የሰላም ጥሪ ማድረግ፣ እርዳታ ማስተባበር ቢፈቀድላቸውም እንደ አመራር ግን አንድን ሀገር ወይም አንድን ቡድን ለይቶ ጠቅሰው መውቀስ አይችሉም ይላሉ። ያ ግንኙነት ትክክል ነው ትክክል አይደለም የምለውን ደግሞ ለማወቅ የተባበሩት መንግስታት ድርጅት የሰራተኞቹ መብትና ግዴታን የሚያስረዳው ስታፍ ሩል ፕላስ ደግሞ እያንዳንዱ ድርጅት ነው የራሳቸው ስታፍ ሩል አላቸው። ከዛ ቀጥሎ በምንም ተአምር ከመንግስታቸውም ሆነ ከሌላ መንግስት ጋር ልመሳጥሩ አይችሉም፣ ግልጽ ነው። መመሪያም አይቀበሉም፣ ትእዛዝም አይቀበሉም፣ ኢንፎርሜሽንም አያቀብሉም። ኦፊሻሊ አለም ከሚያውቀው ግንኙነት ውጪ ሌላ ግንኙነት ሊያደርጉ አይችሉም። የእጩ ታዲያ ተሾሞ ስልጣን ላይ ከወጣ በኋላ እንዲህ ለፍቶ ካመጣው መንግስት ጋር ግንኙነቱን ያቋርጣል ብሎ ማሰብ የዋህነት ነው። ስለዚህም ምንድን ነው የሚያደርጉት? ከየት ነው የመነጨው? ይሄ ትንሽ ወደኋላ ኋላ ልመልስና የተባበሩት መንግስታት ድርጅት ማለት የመቶ ዘጠና ሶስት ሀገራት እድር ነው፣ ማህበራቸው ነው። በዚህ ማህበራቸው ውስጥ የፈለጉትን ሰው አለም ላይ እንደገና በጉብዝናብ ሳይሆን በሆነ የፖለቲካ ምክንያት ቺፍ አድሚኒስትሬቲቭ ኦፊሰራቸውን ይመርጣሉ መቶ ዘጠና ሶስቱ ይህ ቺፍ አድሚን ኦፊሰሩ ሴክረታሪ ጀኔራሉ ነው ሁለተኛ ድርጅቱ ተባበሩት መንግስታት ድርጅት የሚተዳደረው በአባላቱ መዋጮ ነው እና ዋና ጸሀፊ ከሚቆጥሯቸው አምሳ ሺህ ሰዎች የሚከፈለው ደሞዝ ከአባላት ሀገራት የሚመጣ ገንዘብ ነው ስለዚህ አምሳ ሺዎቹ ተቀጣሪዎች በተዘዋዋሪ መንገድ የእያንዳንዱ አገር ተቀጣሪ ናቸው ማለት ነው ስለዚህ አንድ የተባበሩት መንግስታት ድርጅት ሰራተኛ ስለ አንድ ሀገር ክፉም ደግን መናገር አይችልም። ምክንያቱም ደግን መናገር እንኳን የምከለክለልን አንድ ሀገር የፈለገውን ነገር ክፉ ስራ መጥፎ ሊናገር አይችልም ምክንያቱም እነዚህ ሀገሮች ናቸው ቀጣሪዎቹ። በየጊዜው ሞቅ ቀዝቀዝ የሚለውን የኢትዮጵያ መንግስትና የዶክተር ቴድሮስ አድሃኖም መካከል ያለው ቁርሹን እና ቅሬታን በተመለከተ ለዓለም የጤና ድርጅት የአሜሪካ ድምፅ የአፍሪካ ቀንድ የአማርኛው ክፍል ለቃለ መጠይቅ ግብዣ ያደረገ ሲሆን የድርጅቱ ህዝብ ግንኙነት ዳይሬክተሩ ባለባቸው የስራ ጫና ምክንያት በዚህ ወቅት በዚህ ጉዳይ ላይ መልስ እንደማይሰጡ በኢሜይል ምላሽ ሰጥተዋል። በተመሳሳይ በዚሁ ጉዳይ ላይ የኢትዮጵያ መንግስት በዳይሬክተሩ ላይ ባቀረበው ክስ ዙሪያ ማብራሪያ እንዲሰጡ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤትን በተደጋጋሚ ጠይቀን በጉዳዩ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በኢትዮጵያ በሰሜኑ ጦርነት ምክንያት በትግራይ በአፋርና በአማራ ክልል በአጠቃላይ ዘጠኝ ሚሊዮን ህዝብ የምግብ ድጋፍ የሚሻ እንደሆነ በቅርቡ የተባበሩት መንግስታት ድርጅት ያወጣው የዳሰሳ ጥናት ያመላክታል። በጦርነቱ ሳቢያም በቂ የእርዳታ እህል ወደ ትግራይ እየደረሰ አለመሆኑንም ዓለም አቀፍ ተቋማቱ ሲናገሩ የፌዴራል መንግስቱም ሆነ ህወሀት በበኩላቸው እርዳታው ለትግራይ ህዝብ ሊደርስ ያልቻለው አንደኛው ሌላኛው መሰናከል እየፈጠረበት በመሆኑ እንዲሁም ረሃብን እንደ ጦር መሳሪያ እየተጠቀመ በመሆኑ ነው ሲሉ እርስ በርስ ይወነጃጀላሉ። እንደ አውሮፓውያን አቆጣጠር በጥር 28 2021 ዓ.ም ላይ ዶክተር ቴድሮስ አድሃኖም ሀሽታግ ኢትዮጵያ ሲሉ የሰብአዊ ድጋፍ ተደራሽነት ለድርድር አይቀርብም፣ በትግራይ ላይ የተደረገው ከበባ ይቁም ሲሉ ጥሪ አቅርበዋል። ከዚህ በተጨማሪም ከዚህ ቀን በሁለት ቀናት ቀደም ብሎ ኢትዮጵያ የራሷን ዜጎች ሆነ ብላ ማስራቧን ማቆም አለባት በሚል ርዕስ ያለው ኢኮኖሚስት ላይ የወጣ ጽሁፍን በገጻቸው ላይ በመለጠፍ አቋማቸውን አንጸባርቀዋል። ይህንንና ሌሎች የዳይሬክተሩን ፊቶችና እንቅስቃሴዎች በማንሳት ዲያቆን ዩሴፍ ዳይሬክተሩ ህወሀትንም እኩል ተጠያቂ ከማድረግ ይልቅ የገዛ ሀገራቸውን መንግስት መወንጀል ጀምረዋል፣ እንዲሁም የአሰራር ጥሰት የፈጠረ ነገር እስከመፈጸምም ደርሰዋል ይላሉ። አዲስ አበባ ላይ ትልልቅ ቢሮ ተከፍቶ ብዙ እዛ በቆይታ የሚያገለግሉ የሚሰሩ ሰራተኞች ነበሩ። ስማቸውን ለማጥቀስ ያህል አንደኛዋ ካትሪን ሶዚ የምትባለው ዋናዋ ዲሬክተር ነች። ለዚህ ኃላፊነት ተሰጥቷት የምትሰራው እነዚህ ሰዎች አሁን በቅርቡ በወጣው ቴፕ እንዳየነው እንዳዳመጥነው ይህንንም ነገር ደግሞ ያነጋገረውን ሚስተር ጀፍ ቢርስ ምንም አግኝቼው አነጋገርው ነበር። ዶክተር ቴዎድሮስ የካትሪን ሶዚ የምትመራውን የነበረውን ቢሮ ባላቸው የእሳቸው አመለካከት የኢትዮጵያ መንግስትን የሚወነጅል ሪፖርት እንዲያወጡ በጣም አድርገው ገፍተው ነበር። ኖቶኒ በትግራይ ብቻ ሳይሆን በሌላውን ቦታ ላይ በግንቦት ወር ላይ እነዚህን ቋሚ ሰራተኞች እንዳያገኙ አድርገው በቀጥታ ወደ ትግራይ ነው ዶክተር አዳኖ የሚላካቸው። ሄደው ሲመጡ እንዲያገኟቸው የፈለጉት ሪፖርት አውጥተው ሪፖርቱን ለዶኖሮዎቻቸው እንዲሰጡ ነው የተደረገው። ይህንን ነገር ያወጡት ሰዎች፣ ጉዳዩን የያዙት ሰዎች ናቸው። እና ከዚህ በላይ እንግዲህ በእውነት የኢትዮጵያ መንግስት ቢሆን ይህንን ነገር ሞር በሚያስፈልገው ደረጃ ምርመራ አድርጎ ይህንን ማቅረብ ይችላል። ምክንያቱም አሁንም ኢትዮጵያም ብትሆን የተባበሩት መንግስታት አካል ናት፣ መስራችም ሀገር ናት። ሲመጡ ቀጥታ እንዲገናኙ ያደረገው ከነዚህ ዶኖር ኃይሎች ነው። እንደነ ቢል ጌትስ አይነት ፋውንዴሽን መንግስታትም ሁሉ አሉ። ምክንያቱም ከነሱ ትልቁ በጀት የሚገኘውና የተደረገው ህገወጥ ነገር ወደፊትም ቢሆን ትልቅ ኃላፊነት ለተሰጠበት ድርጅት ጠንቅ የሚሆን ነገር ነው የተከሰተው። ስልጣን አግኝቶ ተባበሩት መንግስታት ላይ ትልቅ ኃላፊነት ተሰጥቶት መልሶ የገዛ አገሩን ሊያጠቃ የሚችልበት እድልና ሂደት መከናወን፣ ይሄ የማይታሰብ ነገር ነው። እንደውም አንድ ትልቅ ነጥብ ለማንሳት አሁን በቅርቡ ፕሬዚደንት ባይደን ዶክተር አብይን በስልክ ደውለው አሁን እንደሚታየው አንዳንድ ለውጦች ትንሽ የፖሊሲውንም አመለካከት መለስ ባለ መንገድ መፈጠሩን እንደተገነዘቡ በሶስት ቀን ውስጥ ወጥተው ኢትዮጵያን ከፍተኛ ወንጀል የፈጸመች ለዓለም ክራይም አጌንስት ማንካይንድ ጄኖሳይድ አካሂዳለች ብሎ መናገራቸው ሙሉ ወይም ታዲያ የዓለም የጤና ድርጅት ዳይሬክተር ባሉበት የስራ ኃላፊነት እየተፈጠረ ያለውንና ያዩትን እውነት በትዊተርም ሆነ በተለያዩ መገናኛ ብዙኃን ላይ ማስፈራቸው የስራቸው አካል ሆኖ ሳለ ጭራሽ መከሰሳቸው አይገባም ይላሉ። የእኔ አስተያየት መድኃኒት የከለከለ አሁንም የኢትዮጵያ መንግስት ነው። መንገድ የዘጋ አሁንም የኢትዮጵያ መንግስት ነው። እና መድኃኒት ባለመግባቱ ህጻናት እየሞቱ ነው። ብዙ በሽተኞች እየሞቱ ነው። በአሁኑ ሰዓት ላለፈው አስራ አምስት ወር ትግራይ ውስጥ ኤሌክትሪሲቲ የለም፣ ባንኪንግ የለም፣ ገንዘብ ያለው ሰው ባንክ የተቀመጠ ገንዘብ ማውጣት አይችልም። ቴሌፎን የለም፣ ኢንተርኔት የለም፣ ነዳጅ የለም እና ህዝቡ እያለቀ ነው። ስልክ ደውለ እንኳን መለመን አይችልም። ትራንስፖርቴሽንም የለም ስለዚህ መንግስት መንገድ ይክፈት፣ ለሰላም ደግሞ እጅን ይዘርጋ ብሎ ማለት ሌሎችም የዓለም መሪዎች እየተናገሩ ነው። ያለ ይሄ ነገር ታውሳለሁ። በዚህ ባለፈው አመት ሚያዝያ ብፁዕ ወቅዱስ አቡነ ማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ በዚህ በኩል ኢትዮጵያ ውስጥ ብዙ ወንጀል እየተፈጸመ ነው፣ ኢንክሉዲንግ በቤንሻንጉል አካባቢ በነበረ ሁኔታ ነተከል ነገር ግን በትግራይ እየተፈጸመ ያለው ወንጀል ግን ከባድ ነው። የዘር ማጥፋት ወንጀል እየተካሄደ ነው ብሎ መልእክታቸውን አስተላልፏል። ሌሎቹም ኢትዮጵያ ውስጥ ሆነው አንዳንድ ጥሩ ሰዎች ይህንን መልእክት በግልጽ እያስተላለፉ ነው። እነዛን የደገፉበት ነገር የለም። አቤቱታ መንግስት ይህንን በፍላይት የሚሆን በመሬት የሚሆን በሰማይ መድኃኒት እንዲገባ ምግብ እንዲገባ አቤቱታ ማቅረብ አንቶኒ ጉተረስም እያሉ ነው፣ ሌሎቹም እያሉ ነው። ስም ለመጥቃት መቼም ብዙ ነው። ይህንን አቤቱታ እያቀረበ ያለና እሳቸው እንዲህ ብሎ ማለታቸው ይህንን ሪያሊቲውን መገንዘብ ያስፈልጋል። አሁን እሳቸው ኃጢአት ይሄ ትግራዋይ በመሆናቸው ትግርኛ ቋንቋ በመናገራቸው ካልሆነ በስተቀር በፊት አባል ነበሩና አሁንም እሱን ይደግፋል የሚለው ነገር በፍጹም ይሄ የሐሰት ፕሮፓጋንዳ ነው። እንደዛማ ቢሆን የአሁኑ ጠቅላይ ሚኒስትር የበፊት የኢህአዴግ አባል ናቸው። አሁን ኢህአዴግ ብልጽግና ሆነዋል። ስሙ ነው የተቀየረ እንጂ ሰዎቹ አልተቀየሩም። እንግዲህ ሀሳባቸው ስለተለያየ ካልሆነ በስተቀር ሁሉም አንድ ገጥ ነበሩ አንድ ስራ ነበር እየሰሩ እና ዶክተር ቴዎድሮስ ከዚህ በተለይ የሚወቀሱበት መንገድ አይታየኝም። ዲያቆን ዮሴፍ በበኩላቸው ዶክተር ቴዎድሮስ አድሃኖም ለዓለምም ሆነ ለኢትዮጵያ ሕዝብ በእኩልነት የቆሙ ቢሆን ኖሮ ህወሀት በአማራና በአፋር ክልሎች ለዘመናት የሚጸልቅ የጤና ስርዓቱን ያናጋ የንብረት ውድመትና ጥሰት ሲፈጽም በዝምታ ማለፍ ባልተገባቸው ነበር፣ ይላሉ። የትግራይ ተወላጅ ስለሆንኩ ወይም የህወሓት አባል ስለሆንኩኝ የምከሰሰው በዚህ ነው ለሚለው ነገር አንድ በዚህ አይነት ኃላፊነት ቀመጠ ሰው ለሁሉም አድሎ በሌለበት መንገድ ጤንነት ምንም ምንትን የለው ዘር አይጠይቅ፣ ብሔር አይጠይቅ፣ ቋንቋ አይጠይቅ፣ አገርንም አይጠይቅም እና ይሄ አለም አቀፍ የሆነ ከፍተኛ የሆነ አገልግሎትን የሚጠይቅ እንደመሆኑ መጠን የትግራይ ኃይል የትግራይን ክልል አልፎ ሲወጣ በሌላ ቦታ ላይ ሊያመጣውም የሚችለውን ጉዳት ሳይዝ አይደለም የመጣው። እንደውም ትግራይ ውስጥ ከተከሰተው የባሰ ብዙ እነሱ አንደኛ የመድኃኒት እጥረት አለን አለን ስለሚሉ ለሰራዊታቸው ያገኙትን በሙሉ ዘርፈዋል። ከዛም ደግሞ ሰው እንዳይጠቀምበት አድርገው የጤና ጣቢያዎችን፣ ክሊኒኮችን አፍርሰው እንዳለ አመድ አድርገው ወጡ። አሁን የሚወጣው ሪፖርት ሁሉ ያሳያል። እኔ እንጃ እንግዲህ እኔ ቆምኩት ለዓለም ጤና ድርጅት እንደመሆኑ መጠን በአማራ ህዝብ ላይ እና በአፋር ህዝብ ላይ በጤንነቱ ላይ የመጣው ጉዳት ይሄ ነው የሚል ሪፖርት እስካሁን ድረስ የሚሰው ሲያወጡ ወይም ሲናገሩ ሰምቼ አላውቅም። ይሄ ራሱ ከፍተኛ ክስ ነው። ከፍተኛ የስራን ኃላፊነትን መጣል ነው። ከዚህ የበለጠ ማስረጃ የለም። ዶክተር ሙሴ በአንጻሩ መንግስት ህወሀትን በከሰሰበት ደብዳቤና መግለጫዎቹ ላይ የተጠቀሱት አሀዞች ምክንያታዊ ያልሆኑና የተፈበረኩ በመሆናቸው የዳይሬክተሩ ዝምታ ከዚህ የመነጨ ሊሆን ይችላል። ካልሆነም ሀሳባቸውን በተለያዩ መንገዶች ጠቅሰው ሊሆን ይችላል ሲሉ ያስቀምጣሉ። እኔ ነው አይደለም ብሎ አስተያየት መስጠት ይከብዳል። ለህዙ ተናግረውም ሊሆን ይችላል ነው አሁን በቀረበው ደብዳቤ ለወልድ ሄልዝ ኦርጋናይዜሽን በተጻፈው የተቃውሞ ደብዳቤ በአፋር አካባቢ ሰቨንቲ ኤይት ፐርሰንት ኦፍ ዚ ሄልዝ ፋሲሊቲስ የናፋር ሪጅን ተደምስሰዋል ነው የሚለው። እስካሁን ድረስ እስከ ትናንትና ድረስ አራት ወረዳዎች ብቻ ሜይ ቢ አምስት እየተባለ በተለያየ ጋዜጣ ማይተናል። ስለዚህ ያ ሶስት ወረዳ አራት ወረዳ ያዙ እየተባለ ሰባ ስምንት ፐርሰንት ሄልዝ ፋሲሊቲ የተደመሰሰ ማለት ከእውነት የራቀ በጣም ምንም ነገር የማይገናኝ ቁጥሩ ዝም ብሎ የፈጠራ መሆኑ ያሳያል። ምክንያቱም ወደ ዋና ከተሞችም አልገቡም ገና እስካሁን ድረስ እንደሰማ ነው ማለት ነው እና አሁን በትግራይ ዙሪያ በዚህ ቦርደር ኤሪያ አካባቢ ነው ያሉት እና ደብዳቤው ራሱ የፈጠራ ደብዳቤ መሆኑን በዚህ ነው የተገነዘብኩት። ማለት የራሴ አስተያየት ነው እና ይሄ የአፋር ብለዋል አላሉም ለሚለው እኔ መልስ መስጠት አልችልም። ብሎም ሊሆን ይችላል ያላሉም ኮን ምክንያት ሊኖራቸው ይችላል እኔ በዚህ ክርክር ውስጥ መግባት አልችልም ማለት ነው። ዲያቆን ዮሴፍ ተፈሪ የኢትዮጵያ ጥያቄ በዓለም የጤና ድርጅትና በተባበሩት መንግስታት ድርጅት ትኩረት ሊሰጠው ይገባል የድርጅቱ ተአማኒነት ሳይቀር በዚህ ጉዳይ የተነሳ አደጋ የተጋረጠበት ሁኔታ ተፈጥሯል ያሉ ሲሆን ዶክተር ሙሴ ሀረገ ወይም በበኩላቸው ደግሞ ዶክተር ቴድሮስ አድሃኖም ባይመሰገኑም እንኳን በእሳቸው ላይ የተከፈተው አላስፈላጊ የሐሰት ዘመቻ ሊቆም ይገባል ብለዋል። ይህ የኢትዮጵያ ክስ በመንግስታቱ ድርጅት እንዴት ይታያል ስንል መለስ ብለን ዓለም አቀፍ የህግ ባለሙያ የሆኑትን አቶ በሪሳ ዋቀያ የሰጡትን መልስ እንስማ። ህጉ የኢትዮጵያ መንግስት በዶክተር ቴድሮስ ላይ ቅሬታውን አሰምቶ ነበረ። የቅሬታው የተባበሩት መንግስታት ድርጅት የጤና ጥበቃው መስሪያ ቤት ገዢዎቹ ቦርዶች ወይም አስፈጻሚ አካላት ስብሰባ ላይ ተነስቶ የኢትዮጵያን ሽሞታ ተቀባይነት እንደ አልተደረገም። ይህ እንግዲህ ምንድነው? ፖለቲካ ውስጥ ዛሬ በዚህ በኩል ውስጥ ስታደርግ፣ መንግስት ደግሞ በሌላ ቦታ እነዛ ነገሮች ትቀጣለህ ወይም አንተ ደግሞ ተራይን ጠብቀህ እርምጃ ትወስዳለህ እንጂ ማጆሪቱ ምንም ማድረግ አትችልም። ከተባበሩት መንግስታት ድርጅት አባልነት ራስን ማሰረዝ አይቻልም፣ ከድርጅቱ ውስጥ መውጣት አይቻልም። ተቃውሞን አሰምቶ ማጆሪቱ የድርጅቱ አባላት ደግሞ ተቃውሞህን ካልሰሙልን ህይወት ይቀጥላል እንጂ ግለሰቡ ላይ ምንም ሊደረግ አይችልም። ሴክሬታሪ ጀነራሉ እውነት ያለ አግባብ ተናግረሃል፣ ኢትዮጵያ መንግስት አስቀዥ መሃል ብሎ ካላመነበት ማንም ከስራ ሊያባረሩ አይችልም። አንቶኒዮ ጉተሬስ አምኖበት ለጀነራል አሰምብሊ አቅርቦ የሰውዬ አባል ሀገርን አስቀይመዋል እና ይወጣልን ካላለ አይልም። አንቶኒዮ ጉተሬስ ደግሞ ይሄን ምል አይመስለኝም። በግሌ ፖለቲካ ድርጅት ውስጥ የሚካሄድ ነገር ነው። ይህ ፍርድ ቤት አይደለም። የተባበሩት መንግስታት ድርጅት ቻርተር ሰራተኞቹ በእኩልነትና በፍትሐዊነት እንዲያገለግሉ መመሪያን ይሰጣል። አሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ